ጀኔራሉ የተያዙበት ምክንያቱ በሩዋንዳ ላይ በተካሄደው የዘር ማጥፋት ጦርነት እንግዲህ በሺህ ዘጠናዎቹ ዓመተ ምህረት ማለት ነው። በቱሲና በሁቲ መካከል በተደረገው ጦርነት ብዙ ሕዝብ አልቋል፣ ያው ወደ ሚሊዮን የሚጠጋ። ከዚያ በላይ ደግሞ ነጮች የእርዳታ ድርጅት የሚሰሩ የእንግሊዝም የተባበሩት መንግስታትም የስፔንም ነጮች ነበሩ። ያው ነጮች ተገለዋል። እና ስፔን ምንድን ነው የምትለው እነዚያን ነጮቹን ያስገደለው ጀኔራል ካራዚ ነው የሚል ክስ ነው ያላቸው። በዚህ ምክንያት ነው ወደ ብሪታንያ ለስራ ጉዳይ ሲመጡ የስፔን የፍርድ ቤት ጀኔራሉን ለስፔን አሳልፎ እንዲሰጥና ለፍርድ እንዲቀርቡ የጠየቀው። ጄኔራሉ ተይዘው በነበረበት ወቅት ከፍተኛ ተቃውሞ ነበር የተከሰተው። በተለይ ከሩዋንዳ መንግስት በኩልና ከአፍሪቃ ህብረት በኩል ማለት ይቻላል። የሩዋንዳ መንግስት ድርጊቱን ኢፍትሐዊና ፖለቲካዊ ነው ሲል ነው የኮነነው። የአፍሪካ ህብረት ደግሞ ያለምንም ቅድመ ሁኔታ በአፋጣኝ መፈታት ይገባቸዋል ሲል ጫና ለማሳደር ሞክሯል። በአስር ሺዎች የሚቆጠሩ የሩዋንዳ ሰዎች ሰልፍ ወጥተው ነበር። ከዛ በኋላ ጄኔራሉ በዋስተፈተው ቆይተው ነበር። አሁን የእንግሊዝ ፍርድ ቤት ለስፔን አሳልፎ ላለመስጠት ትናንት ከውሳኔ ላይ የደረሰው በምን ምክንያት ነው? እንግዲህ ምንድን ነው አዎ፣ በነገራችን ላይ ጄኔራሉን የወከሉት ጠበቃ የቀድሞው የብሪታንያ ጠቅላይ ሚኒስትር የቶኒ ብሌር ባለቤት ናቸው። እና የቶኒ ብሌር ባለቤት ደግሞ በዚህ በብራት በብሪታንያ ውስጥ አሉ ከሚባሉት በጣም የታወቁ ጠበቃዎች ውስጥ አንዷ ናቸው። እና ምንድን ነው የሆነው ጀኔራሉ እንደተያዙ መታሰር የለባቸውም በማለት የቀድሞ ፕራይም ሚኒስትር ባለቤት ተከራክረው በአንድ ሚሊየን የእንግሊዝ ፓውንድ በዋስትና እንዲለቁ ግን ከለንደን ውጭ እንዳይወጡ ተደርጎ ነው። ለሰባት ሳምንታት ጉዳዩን ሲከታተሉ የቆየት እንዳልከው በጄኔራሉ መያዝ በሩዋንዳ እና በብሪታኒያ መካከል ከፍተኛ የቅሬታን የሚያስከትል ሁኔታ ነበር። በጉዳዩ ላይ የእንግሊዝ መንግስትም የተለያዩ ባለስልጣኖችም ጉዳዩን አውግዞታል። የአፍሪካ ህብረትም ብቻ ሳይሆን አሜሪካ ሳትቀር እና ሌሎች አውሮፓ ሀገሮችም ሳይቀሩ ድርጊቱን ህገወጥ አይነት ድርጊት ነው ያደረጉት። እንግዲህ ምንድን ነው ጄኔራሉ ሊፈቱ የቻሉት ስፔን እንደምታውቀው በሁለት ሺህ አንድ ዓመተ ምህረት አሜሪካን ሀገር በደረሰው የቦምብ ጥቃት ሁለት ሺህ አራት ላይ የአውሮፓ ማህበር ሀገራት ሽብርተኞቹ አንዱ ቦታ አጥፍተው ቢሄዱ ወደ ሌላ ቦታ አሳልፎ የመስጠት ውል ተፈራርመዋል። በዚህ ውል ላይ ሽብርተኞችን ነው የሚለው እንጂ በዘር ማጥፋት የሚል የለም እና አሁን ጄኔራሉ ሊፈቱት ምንድን ነው ስፔን ያቀረበችው በዘር ማጥፋት ስለሆነ ጄኔራሉ በዚህ በአውሮፓ አንድን ሰው ይዞ በማሳለፍ በተፈራረሙት ውል መሰረት የሽብርተኝነት ክስ አይደለም ያለው የዘር ማጥፋት ስለሆነ በዚህ በውሉ መካከል ያ ደግሞ የዘር ማጥፋት ስለሌለ በነጻ እንዲነቀቁ ነው የተደረገው። እንዳልከው በፍርድ ቤት ውስጥ በሁለት መቶ ሶስት መቶ የሚሆን ሰው ድጋፉን ያሳይ ነበር እና በብሪታንያና በሩዋንዳ መካከል እንግዲህ ትንሽ ቅያሞት ቢኖርም እርግጠኛ ነኝ የዲፕሎማሲ ግንኙነቱ እንዲያው እንግዲህ ይቀጥላል ማለት ነው። የት ነው ያሉት ማለት ነው? ወደ ሀገራቸው ወደ ሩዋንዳ ይመለሳሉ። በምን አይነት ሁኔታ ላይ ነው የሚገኙት ጀነራሉ? እንግዲህ ጀኔራሉ እንግሊዝ የመጡት ለስራ ጉዳይ ነው እና ለስራ ጉዳይ ሲመጡ ነው የለንደን የአለም አቀፍ አውሮፕላን ጣቢያ ላይ ሄትሮ ላይ ተይዘው የነበሩት እሳቸው እንግዲህ ለስራ ስለመጡ አሁን ነጻ ከተለቀቁ በኋላ ያንን የመጡበትን ስራ ይቀጥላሉ አይቀጥሉም የሚለው የሚታወቅ አይመስለኝም ግን እንደ አንዳንድ የፖለቲካ ገምጋሚዎች አሁን ቅድም ሲናገሩ የነበረው ምን ነው ጀኔራሉ ተመልሰው ወደ ሀገራቸው ይሄዳሉ የሚል ነው ምክንያቱም በመያዛቸው የሩዋንዳ መንግስትና እሳቸው ከፍተኛ ቅሬታ ነው ያላቸው በእንግሊዝ መንግስት ላይ ግን ችግሩ ምን መሰለህ በእንግሊዝ ሀገርና በአውሮፓ በሙሉ ፍርድ ቤቶች ከመንግስት ተጽዕኖ ነፃ ናቸው እና መንግስት ምንም ማድረግ አይችልም። ግን በህጉ መሰረት ያው ነፃ ወጥተዋል። እንግዲህ እንግሊዝ የሚቆዩ አይመስለኝም። የሩዋንዳ ብሔራዊ የስለላና ጸጥታ አገልግሎት ዋና ኃላፊን የብሪታንያ ፍርድ ቤት ለስፔን አሳልፎ ላለመስጠት ትናንት መወሰኑን በተመለከተ ከለንደኑ ወኪላችን ድልነሳው ጌታነህ ጋር ያደረግኩት ቃለ መጠይቅ ነበር። ድልነሳው ለሰጠን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልን። እኔም አመሰግናለሁ። መልካም